ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ አመሻለሁ። ዛሬ ሁለት ከመልካም መንፈስ የሚያገናኙ አነቃቂ ጉዳዮችን እናነሳሳለን የመጀመሪያው ቆይታ ከሚሪያም አለሙ ጋር ያስተዋውቀናል ኢትዮጵያውያን ለሚያዘወትሯቸው ማህበራዊ መገናኛዎች ቤተኛ የሆነ ሰው ሚሪያም አለሙ እንግዳ አትሆንበትም በየዕለቱ በምታቀርባቸው በቪዲዮ የታገዙ አነቃቂ ንግግሮችና የህይወት ምክሮች በርካቶች ያውቋታል የግላዊ እድገት አሰልጣኝና አማካሪም የሆነችው ሚሪያም ከአራት ዓመታት በላይ በዘለቅ አገልግሎቷ ብዙሃን የሚገጥሟቸውን ችግሮች አንስታ መፍትሄ የምትላቸውን አጋርታለች። ለተጨማሪ ንግግርና ውይይት መነሻ የሚሆኑ ጉዳዮችን በመምዘዝ የማህበራዊ መገናኛ ዘውታሪዎች ብሩህ አላሚዎች እንዲሆኑ ስታበረታታም ሰንብታለች። ከእሷ ጋር ያደረግነው ዘለግ ያለ ቆይታ ቀድሞ ይደመጣል። የሆነ ወቅት አለ በሕይወትሽ። እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬም እሱን ነገም እሱን ከነገ ወዲያም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትችም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትችም። ለምን ያለፈው ላይ ነው ያለው አእምሮሽ? ለምን ያለፈው ላይ ነው ያለው ስሜትሽ? ለምን ያለፈው ነገር ላይ ነው ያለው ሀሳብሽ ባጠቃላይ? ስለዚህ ወደፊት ለመራመድ ያለፈውን ነገር ታዩ ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊው። እንግዲህ በርካታ አነቃቂ መልእክቶችና የህይወት ምክሮችን በማህበራዊ መገናኛዎች ላይ በማጋራት ነው የምትታወቂው። አገልግሎቱን መጀመር አለብኝ እንድትይ ያደረገሽ መነሻ ምክንያት ምንድን ነው? ከጀመርኩኝ ትንሽ ቆይቻለሁ። ከአራት ዓመት በላይ ሆነኛል። አሁን እንድጀምር ያነሳሳይ ምክንያት ምንድን ነው? ይሄ ፐርሰናል ዴቨሎፕመንት ወይም ራስን በራስ የማሰልጠን ነገሩን በጣም ወደዋ አለው ከልጅነት የጀምሮ ደስ የሚለኝ ነገር ነው እና ስለሱ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኛ ቅዝ ቪዲዮዎች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ። ያንን እያደረኩ ቆየው እና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮዎችን እየሰራሁኝ ለምን አላስተምርም አየው። በጣም ብዙ ሰው በእንግሊዝኛ ስትፈልግ ይህንን ነገር አለ አክሰሱ አለ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተ ብታይ፣ መጽሐፍ ልግዛ ብትል፣ ምንም እንደዚህ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ እንደዚህ አይነት ነገር የሚሰጡ ሰዎች። ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም እንደዚ አይነት ነገር በወቅቱ ነው ሲጀምር። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰው ባሳውቅ ምናልባት የአንድን ሰው ሕይወት መቀየር ይችል ይሆናል። ሕይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎ ትንሽ ደቂቃቸውን መልካም አደርገው ይሆናል ይህን መልእክት ሲሰሙ ብዬ ወሰንኩኝና እንደዛ ነው ማስተላለፍ የጀመርኩት ማለት ነው። በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊያለሽ። ከሌሎች ጉዳዮች በተለየ የእኔ ትኩረት መሆን አለባቸው የምትያቸው ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ? በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማወራበት ማስተምርበት ብዬ የወሰንኳቸው ነገሮች የሉ? ምንድነው የማደርገው የተሻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ሊጨያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው፣ እና በተቻለ አቅም ሁላችንን ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር እንደዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል በውስጥ መስመርም ወይ ኮሜንቶች ላይ ኮሜንት አድማጮቹ በጣም ስለማከብረው የሁሉንም ሰው ኮሜንት አነባለን። በየትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት ሳረግ ኮሜንት አነባለው እና ጥያቄ የሚጠይቋሉ ብዙ ሰዎች እና ኦኬ፣ አንድ ሰው ከጠየቀ ትልቅ እድል አለ ሌላም ሰው ይሄ ጥያቄ ውስጥ አለ ማለት ነው የሚለው ነገር ማለት ነው። ስለዚህ በዛ የእነዛን ሰዎች ጥያቄ በቪዲዮ እያደረኩኝ መልስላቸዋለሁ ማለት ነው። ያ ለብዙሀኑ መጠየቅ ፈርተው ሳይጠይቁ ለቀሩ ወይም ደግሞ እኔን ራሱ ለማያውቁኝ ያላዩት ላልሰሙ መልዕክቴ በተለያየ አጋጣሚ ብቻ ይሄ ጥያቄ ልባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትን እላለሁ። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንጭላቸው ነገሮች ከበር ለማድረግ ሞክራለሁ፣ ግን ስፔሲፊክሊ እንደዚህ ብቻ ነው ብዬ አልወስነው። በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ፣ ለመጠላለፍ እየዋሏቸውን የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታ ስ እንዲስተካከል ወጣቶች ምን ማድረግ አለባቸው? ትችቱ በስታሎ የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም። ያጠናሁት ነገር ስለሌለ በዛ ዙሪያ ግን ምን አለ መሰለህ፣ በኛ ማህበረሰብ ብቻ ግን አይደለም እሱ ነገር። አንድ እንዲታወቅ የምፈልገው ነገር በኛ ማህበረሰብ ላይ ብቻ አይደለም ያለው በአለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት የምንምንጣ ምን ይሆን ቋንቋችን ምን ይሆን መነሻችን በአብዛኛው የምናሳያቸው ፀባዮች አንድ ናቸው እና እነዚህ ትችት ነገሩ እኛ ጋር የጎላ ሊመስል ይችላል፣ ግን እኛ ጋር ብቻ አይደለም ያለው፣ ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው ከምን አንግል ቢያዩት ነው የሚሻለው። እኔ ራሴ ካየውት ማለት ነው እኔም ቪዲዮዎች ፖስት ታደረግ ትችቶችም ዘለፋዎች፣ ምንም ይደርሰኛል። እንደሱ አይነት ኮሜንቶችም አሉ። እንዳልኩ ኮሜንቶች ስለማንም ያጋጥምኛል። ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድነው መሰላል፣ ከየት ነው የሚመጣው ያ ሰው ኮሜንት የሚያደርገው እንደዛ ብሎ፣ ሰው ውስጡ በራሱ ደህና ስላልሆነ ነው። ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው ያ ሰው ሌላን ሰው ለመሳደብ ወይም ሌላን ሰው ለመዝለፍ የሚለው ሰውና እንደዛ የሚያደርጉ ሰዎች ካሉ ከሚያዳምጡ ሰዎች እራሳቸውን ቆም ብለው እንዲመረምሩ እፈልጋለሁ፣ ወይም ጠይቃቸዋለሁ። ራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረግኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለሁት ምን አይነት ኢሞሽናሊ የሆነ ያጡት ነገር አለ? ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት። ለማለት ፈልጌ ነው። በተቻለ አቅም እንደዛ የሚያደርግ ሰው ካለ እራሱ ቆም ብሎ ቢመረምር ነው። እንደ ተቀባይ፣ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ፣ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች እንደዛ የሚያደርጉ ሰዎችን ስናይ፣ ሲሳደቡ፣ መልስን መሳደብ፣ ሲዘልፉ፣ መልስን መዝለፍ አይደለም። መልሱ እሱ አይደለም መፍትሄው። ለምን ቅድም እንዳልኩት የተጎዳ ሰው ነው ሌላን ሰው ሊጎዳ የሚነሳው። ስለዚህ ያ ሰው የሆነ ነገሩ ስለተጎዳ ስለተጎዳች የሆነ ነገር ውስጣቸው ስለጎደለ ነው። እና እንደዛ ሚ በተቻለ አቅም በፍቅር እንመልስላቸው። ለእነዚህ ሰዎች በተቻለ አቅም በመልካም እንመልስላቸው። እነዚህ ሰዎች እውነቴን ነው ምል። እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለ። ለምን ሰው ለመጉዳት ብሎ አይደለም፣ እስስ ውስጣቸው የሆነ ነገር ስላለ ነው እንደዛ የሚያደርጉት። ግን ያን ያወቀላቸው ሰው የለም። እና ስለዚህ ያንን ነገር ስናይ መልሰን መግለፍ ወይ መልሰን መሳደብ መፍትሄ አይሆኑ። ያልተፈለጉ ልምዶችን ለመተው የሚረዳን ነጥብ ምንድን ነው? ለሰው መናገር ፈቃደኛ ሆናችሁ ደግሞ ሶሻል ሚዲያ ላይ መለጠፍ። ሶሻል ሚዲያ ላይ የምትለጥፉት ምናልባት ሁሉንም ነገራችሁን ታሪካችሁን አውጥታችሁ ሳይሆን እንደዚህ እንደዚህ አይነት ነገር ላቆም ነው ወይም ደግሞ እንደዚህ እንደዚህ አይነት ነገር ልጀምር ነው ብላችሁ የምትጀምሩበትን ቀን አድርጋችሁ መጽሐፍ ወይም ደግሞ ለምታምኑት ለሚቀርባችሁና፣ የት እየደረስክ ነው አደረግክ ወይ ብሎ ለሚናገራችሁ ሰው መናገር ነው በስድስተኝነት ያ ተጠያቂነትን ያመጣል። ስለዚህ ያ ሰው ምን ይለኛል እንዴ ሶሻል ሚዲያ ላይ እኮ በሙሉ ለጥፍ ያሉ ሰው ምን ይለኛል ብለን እናደርገዋለን። ሚሪያም፣ መልእክቶችና የህይወት ምክሮችን ለተከታዮችሽ በምታካፍይበት ጊዜ ከማህበራዊ መገናኛ ተከታዮች ምን አይነት ምላሾችን እያገኘሽ ነው? የሚያበረታቱሽ ይበዛሉ ወይንስ ሙከራሽን የሚነቅፉት ይበዛሉ? የማትረሻቸውን አስተያየቶች ለምሳሌነት ወይም ለአብነት ልታጋሪኝ ትችያለሽ? እሺ፣ በስመ አብ። እንደሱ በጣም ብዙ ናት። ምንድን ነው መሰለህ የሚደርሱኝ አስተያየቶች መጀመሪያ ስጀምር ካለው እንነሳ። መጀመሪያ እንደዚህ አይነት አስቴቶች የሚደርሱኝ አስቴቶች ይሄ ዘለፋውን ነገር ትንሽ የበዛበት ሁኔታ ነበር መጀመሪያ፣ የመናገሩ ነገር፣ የመሳደቡ ነገር። ግን እኔ የተነሳሁበት አላማ አንድ ቪዲዮ ስሰራ ቅድም እንዳልኩ የአንድ ሰው ህይወት ልቀይር እችላለሁ እንዲሁ ህይወታቸውን ባልቀይር እ ደቂቃቸውን እችን እኔን ላዳመጡበት ደቂቃ እሷን አስተካክልላቸው እላለሁ የሚለው እምነት ስለነበረኝ ከመጀመሪያ የምትነሳ ሁልጊዜ አስቴቶች ሲደርሱ እንደዚህ አይነት ነገሮች ዘለፋዎቹ ቢበዙ አንዲት ምስጋና ካለ አንዲት ወይ በጣም ህይወቴን እኮ በቃ አስተካከልሽው፣ ቀየርሽው፣ ጥሩ ተሰማኝ፣ ተነሳሳው የሚል ነገር ካለ ትኩረት ዛ ላይ ነበረ የማደርገው መጀመሪያ ማለት ነው። አሁን በጣም ከሚገርም በላይ አዶኖ ነው ዘጠና ስምንት ፐርሰንት ማለት ይሻለው በጣም መልካፍ አስቴቶች ናቸው የሚደርሱኝ ሁሌም በሁሉም ሶሻል ሚዲያ ላይ ፕሪማች ሁሉም ያለው ሊንክድኢን፣ ፌስቡክ፣ ኢንስተግራም፣ ዩቲዩብ ቲክቶክ ላይ አለው እና በአብዛኛው መልካም ነገር ነው የሚደርሰኝ። የትኛው በጣም ኢምፓክት ፈጥሮ ብሻል የሚለው ከባድ ነው በጣም ብዙ ስለደረሰኝ። ግን አይ ቲንክ ከሁሉም የሚበልጥብኝ ምንድነው በውስጥ መስመር ያው ኮንፊደንሻል ኢንፎርሜሽን ስለሆነ የግል ኢንፎርሜሽን ስለሆነ በውስጥ መስመር የሚልኩልኝ ሰዎች የበለጠ ሞሪያ ያበረታችኛል። ምን ያህል ህይወታቸው እንደተቀየረ ምን ያህል ለውጥ እንዳመጡ ምን ያህል በቃ የኔን ቪዲዮዎች ብቻ በመስማት በቃ ምን ያህል ለውጥ እንዳመጡ ሲነግሩኝ እሱ እንዲበረታ እንድቀጥል ያደርገኛል። በከባዱም ሰዓት፣ በጨለማውም ሰዓት እንድቀጥል ያደርገኛል እና እነሱ ነገሮች በጣም በጣም ነው የምወዳቸው፣ አስታውሳቸዋለሁ። ግን ያው ኮንፊደንሻል ስለሆነ ብዙ ሼር ማድረግ አልችልም። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የሚሰራቸው ቪዲዮዎች ብቻ ሳይሆኑ ሰርቲፋይድ ኮች ነኝ አይደል እሱ ከሆነ እና ላይፍ ኮች ነኝ ወይም ህይወት አሰልጣኝ ወይ፣ ትንሽ ትንሽ ደግሞ ማማከርም አገልግሎት እሰጣለሁ። በሱ ዙሪያ ደግሞ የሚሰጡኝ አስተያየቶች የበለጠ ደስ ይሉኛል። ምን የሰው ህይወት ሲቀየር አብሬያቸው ነው ቁጭ ቁጭዬ ነው የማያቸው። በምንሰራው ስራ ለውጣቸውን አብሬ ነው ኤክስፔሪንስ የማደርገው እና በጣም ነው ደስ የሚለኝ። እና እንዲሁም የተወሰኑትን አስተያየቶች ዌብሳይቱ ላይ አድርጋቸዋል ከእሱ ከኮቹ ያገኘኋቸውና በጣም ነው ደስ እና ማጆሪቲው መልካም አስተያየት ይደርሰ ኢትዮጵያውያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል። የስራ አጥነት ችግር አለ። ሀገሪቱ ውስጥ ያለው አለመረጋጋትም የራሱ ፈተና አለው። በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልእክቶችና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት? አብረው የሚነሳ ሌላ ጥያቄም አለ። እንደዚህ ያሉ ሀሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው። ሰዎች ሀሳባዊ ብቻ ሆነው እንዲቀሩ ያደርጋሉ። የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ፣ የሚሉ የጎንዮሽ ትችቶች አሉ። በጣም አሪፍ ጥያቄ ነው። ዋው ደስ የሚል ጥያቄ ነው። ምናለ መሰለህ፣ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይ ቲንክ ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። በተለይ ኢትዮጵያ ውስጥ ካደግን የግድ ስለሆነ ትሄዳለህ ትምህርት ቤት። እና ስለ ትምህርት እናንሳ እና ትምህርት ቤት ስትሄድ ወደድክም ጠላህም የሆነ ክላስ ውስጥ ስትቀመጥ አስተማሪው የሆነ ነገር ያስተምርሃል፣ አለን። ከዛ በኋላ እዛ ጋር የሚሰጥህ ኢንፎርሜሽን አስተማሪው ቲዎሪ ብቻ ነው፣ በቃል ብቻ ነው አለን። እና መናገር የሚችለውን ያወቀውን ያስረዳሃል፣ ያስተምርሃል። ስትፋለ እዛ ጋር የምንለያዩ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው? እሱን መስማትህ ብቻ ነው አይደለም፣ አለን በአብዛኛው ጊዜ አንተም የጠየኩህ ነው። አስተማሪ አይደለም በሚለው ሊያዘው አይደለም ማለቴ፣ ማጥናትም አለብህ አለ ያንተ እንትን መጨመር አለበት አለ ያንተ ጥነት መጨመር አለበት እንጂ አስተማሪን ቁጭ ብለህ ብቻ ስለሰማኸው እስከ መጨረሻው ውጤታማ አትሆንም። የተወሰነ ውጤታማ አትሆን ትችላለህ። አስተማሪ ያለውን ታስታውስ ትችላለህ። አንዳንድ ሰዎች ጎበዝ ናቸው፣ ግን እስከ መጨረሻው አያዘልቅም። በጣም ብሶች አውቃለሁ እንደሱ ለምን የአንተ ጥረት መጨመር ስላለበት አይደል አንተ ማጥናት አለብህ አንተ ሌላ ነገር ተጨማሪ ማንበብ አለብህ የሚሰጥህ ሆምወርክ መስራት አለብህ አይደል እንደዛ ስትሆን ነው ውጤታማ የምትሆኑ ልክ ልክነኝ የጋዜጠኝነት ጠያቂነትን ትቼ መላሽ መሆኔ ሌላ ፈተናው ስላስገባ አንድ እኔን ኢንተርቪው ስታደርግ የምታገኘው ነገር ይሄ ነው ሰው እኔ ኢንተርቪው ወደ ትምህርት ስለምቀይረው ነው። እና ጥያቄ ጠይቃሉ የሚጠይቁኝ ሰዎች እንደዚ ልልህ የፈለግኩት ትምህርት ላይ ያንተ ጥረት ያስፈልጋል አይደል? ይሄ አናሎጂ የሰጠው ነው። ሰው ሰውዚ ጥያቄ መልሳለሁ በትክክላዊ ው ትምህርት ላይ የራስ ጥረት ሲታከልበት ነው የምትቀይረው። ይሄም እንደዛ ነው። ማንኛውም የሚሰሙት ወጣቶች ማነቃቂያ መልእክት ትምህርት። በነገራችን ላይ እኔ አነቃቂ ንግግሮችን ብቻ ለምናገረው አስተምራለሁ በትክክል ላይ ገብቼ ሳስተምር፣ አሁን ስትራቴጂዎችን አስተምራለሁ፣ ምን ማድረግ እንዳለባቸው እናገራለሁ። ምናልባት በአንድ ደቂቃ ቪዲዮ ቢሆን በተቻለ እሱን ለማስገባት እሞክራለሁ። እና እነዚህን ነገሮች መስማት ብቻ ዋጋ የለውም፣ ግን ትምህርት እያስተማርን ነው እና ትምህርቱን ወስደ ምን ማድረግ አለብን ለውጥ ለመምጣት መጠቀም አለብን። አንተ ስትሰራ ነው ለውጥ የምታመጣው። ምንም ይሁን የትምህርት ቤት ትምህርት የሚሆን ይሄ ማነቃቂያ መልዕክት የሚሆን ስለዚህ አሁን እዚህ ጋር ለምሳሌ የሆነ ቪዲዮ ስለ እኔ የሰማ የሆነች አንድ ደቂቃ ምናምን፣ መኪና ለምን ቁጭ ብለሃል? ላይክ ተነስ፣ መሄድ አለብህ፣ መንቀሳቀስ አለብህ። አሁን ነው ጊዜው ማድረግ አለብህ። ባለህ ነገር ባለህ አቅም ተነስ ስልህ ሰምተህ ይሄ ነገር በጣም ደስ ይላል ብለው ቁጭ ካልክ ለውጥ አታመጣም። ያንን ነገር እንደሰማ ግን ተነስተህ ህልም አለ ወደ ህልም ሊያስኬድ የሚችል ነገር ትንሿ እርምጃ አንድ ስተት የምታስኬድህን ነገር እዛች ላይ ማድረግ ከቻልክ ያ ሲደማመር የተወሰነ ጊዜ በኋላ ትልቁን ለውጥ ታያዋለህ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም፣ ትምህርትን ብቻውን ዋጋ የለውም ዋጋ የሚኖረው አክሽን ስንወስድ ነው። እኛ እርምጃ ስንወስድ ነው። እያንዳንዳችን የምንሰማው ይህንን መልእክት ማለት ነው። በጣም አመሰግናለሁ። ሚሪያም አለሙ፣ የአነቃቂ ንግግሮች አቅራቢ፣ የግል ስብዕና ግንባታ አሰልጣኝ፣ አስተማሪም ነሽ። የጀመርሽው ሁሉ ተሳክቶ ብዙሃንን የሚጠቅም እንዲሆን እመኝልሻለሁ። ለነበረን ቆይታ በድጋሚ አመሰግናለሁ። እኔ ምድሪ በጣም አመሰግናለሁ ሀብታሙን ስለጋብዝከኝ ሁሉንም አድማጮች ደግሞ ጊዜያችሁን ሰጣችሁ ስላዳመጣችሁን በጣም ነው ማመሰግነው። ማንኛውም ጥያቄ ካላችሁ አድማጮች፣ ለእኔ በየትኛውም ሶሻል ሚዲያ ላይ ታገኙኛላችሁ፣ መጠየቅ ትችላላችሁ። ሚሪያም ቻናል ነው የሚባለው። ቻናሌ ላይ ምንም አይነት ጥያቄ ካላችሁ ጠይቁኝ። የግል ስልጠና ከፈለጋችሁ ከእኔ ጋር ለማድረግ እሱንም ስለምሰጥ እንዴት ልታገኙ እንደምችሉ ልጠይቁኝ ትችላላችሁ። በጣም አመሰግናለሁ። በማደጎ የተወሰደች የ12 ዓመት ህፃን ከአሜሪካዊቷ እናቷ ጋር በመሆን በኢትዮጵያ ያሉ ህፃናት የማንበብና መጻፍ ክህሎታቸው እንዲያዳብሩ የሚያስችሉ መጽሐፍትን እየጻፉና በነፃም እያዳረሱ ይገኛሉ። ሰፊ ልብ ትልቅ ህልም ብለው ባቋቋሙት ድርጅት አማካኝነት እስካሁን በአማርኛ፣ ትግርኛ፣ ኦሮምኛና ሶማሊኛ የተጻፉ አዳዲስ ታሪክ ያላቸው ከአንድ መቶ ሺህ በላይ መጽሐፍትን በተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሰረታዊ ትምህርት እንዲስፋፋ የማገዝ አላማ እንዳላቸውም ይናገራል ይችላሉ። የድርጅቱን መስራች ኤሊኖር አንጀሊተስንና ልጇን ሌላ አንጀሊተስን ያነጋገረቻቸው ስመኝ ሽቆየናት ቀጥሎ ይቀርባል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤሊኖር አንጀሊተስ በወጣትነታቸው ከኢንዶኔዥያና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿን የተወለደችው። ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ህፃን ሆና ከኢትዮጵያ በማደጉ የወሰዷት የአስራ ሁለት አመት ልጅ አለቻቸው። ሌላ አንጀሊተስ ሌላን ለመጀመሪያ ጊዜ የተዋወቅናት የስድስት ወር ህፃን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቅፋቸውና እንኳን ደስ አለህ ሲሉት የተሰማው ስሜት ነበር የተሰማው። የስደተኝነትን ህይወት በየግላቸው የሚያውቁት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት። ገና የሶስት አመት ልጅ እያለች ነበር። ይህን የመጀመሪያ ጉዞዋን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሁፍ ታሰፍር ነበር። It was always really awesome to remember writing the memories of the, being able to put those memories onto the pages and sharing them with everyone but around the እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህጻናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጽሐፍት መነሻ የሆኑት እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህጻናት መጽሐፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች። በጣም ንብን የነካው ነገር ልጆች መጽሐፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጽሐፍት ብዙ የሉም። ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጽሐፍቶችን ስንፈልግ አንድ አምስት መጽሐፍ ወዳሳተመ የጀርመን ድርጅት ጠቆመኝ። ያ ነው ምን ያክል የመጽሐፍ ችግር እንዳለ ያመላከተኝ። ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ ሁለት መቶ መጽሐፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅም። በሁለት ቋንቋዎች ስለሚጻፉ፣ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው ዓላማችን ግን አንድ ላይብረሪ መሙላት የሚችል መጽሐፍቶችን ማዘጋጀት ነው። ድርጅታቸውን ባቋቋሙ በአራት ዓመት ጊዜ ውስጥ ኤልኖርና ሌይላ አንድ መቶ አምስት ሺ መጽሐፍትን በኢትዮጵያ ለሚገኙ ህጻናት ያደረሱ ሲሆን ከነዚህ ውስጥ አንድ መቶ ሰባቱ በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን ሁለት መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ህጻናትን መርዳት በመቻሏ በጣም ደስተኛ ናት። ልክ ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለእኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወኩ። በአማርኛም በእንግሊዝኛም መጽሐፎቹን ስታነብ ሳያት በጣም ትልቅ ኩራት ተሰማኝ። ሌላ መጽሐፎቹን ከመጻፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው። ኢትዮጵያ ውስጥ ያሉ ሕጻናትን ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ፣ ያዩትንም ነገር እንዲጽፉ እመኛለሁ። ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድረ ገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህጻናትን ማንበብና መጽሐፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙ ባለሙያዎች የተጻፉ እንደሆነ ኤልኖር ትገልጻለች። ይህንን ድርጅት ያቋቋምነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የእርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንዲያውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን። ለምሳሌ ዊማ የሚባል ድርጅት የእኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጪ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን። መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳር እና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በምትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች። ሳድግ ጸሐፊ መሆን ነው የምፈልገው። ደስ የሚል ስራ ነው። በቃ ድንገት መጻፊያ አንስቼ ስጽፍ የራሴን ዓለም እፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ፣ ድር ቢያብር አንበሳ ያስር። ከተባበርን ኢትዮጵያ ውስጥ የተማሩ ህጻናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ አመት ብቻ ተጨማሪ አንድ መቶ ሺህ መጽሐፍትን ለኢትዮጵያ ህጻናት ለማዳረስ እቅድ አላቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አብራችሁን ስላመሻችሁ በእጅጉ አመሰግናለን። ሐብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ፣ እስካሁን ድረስ አብረናችሁ ነበርን። መልካም ሳምንት ይሁንላችሁ። ደናደሩ ፍርሃት